SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሀሪክ ይጎብኙ። ዶክተር መልካም ከበደ በሲድኒ ቻርልስ ፐርክን ዩኒቨርሲቲ የምርምር ማዕከል ተመራማሪ፣ በክፍል አንድ ዝግጅታችን የስኳር ህመምን በተመለከተ አንድ ሰው ስኳር በሽተኛ የሚባለው መቼ ነው፣ የስኳር በሽታ አይነቶች የሚያደርሳቸው ተያያዥ የጤና ጠንቆችንና በዘመናችን ስላሉት አመርቂ የሕክምና ውጤቶችን አንስተው ገልጸዋል። በዛሬው ቆይታችንም በአሁኑ ሰዓት የዓለማችን ግንባር ቀደም የማህበረሰብ የጤና ቀውስ ስለሆነው ኮቪድ-19 እና በስኳር በሽተኞች ህይወት ላይ እያሳየ ያለውን ተጽዕኖ በተመለከተ እንወያያለን። ለመሆኑ የኮሮና ቫይረስ በስኳር ህሙማን ላይ በቀጥታም ሆነ በተዘዋዋሪ መንገድ እያስከተለ ያለው የጤና ችግር ምን ይመስላል? አዎ፣ ይሄ በጣም ጥሩ ጥያቄ ነው። ምክንያቱም ይሄ ኮቪድ ናይንቲን የተባለው በሽታ በሁለት አይነት መልኩ ነው የስኳር በሽተኞችን ሊያጠቃ የሚችለው። አንደኛው በሽታው ከተያዙት እንደሌላው ሌላ አይነት በሽታ እንዳለበት ሰው ሞር እንዲጠቁ ሊያደርጋቸው ይችላል ያ የሆነበት ምክንያቱ ሰውነታቸው ኦሬዲ ሌላ አይነት ክሮኒክ ዲዚዝ ለረዥም ጊዜ ያሉ በሽታዎችን ሰውነታቸው እየታገለ ያሉ ሰዎችን ሌላ አይነት ኢንፌክሽን እዛ ላይ ሲመጣ እየባሰ አይነት ነገር ስላለው፣ ለዛም ነው ኤኒ የሆነ ክሮኒክ ዲዚዝ ያለባቸውን ሰዎች በጣም ከሌላው ሰው የተሻለ እንዲጠነቀቁ ሲባል የነበረው። ሰውነታቸው ኦል እየታገለ ነው ሌላም በሽታ እና እላዩ ላይ ሌላ ኢንፌክሽን ሲመጣ እነሱ ሞር ተጠቂ ስለሚሆኑ ነው። ግን ከዛ ደግሞ በሌላው አቅጣጫ ደግሞ ስታዩ በኮቪድ ናይንቲን ምክንያት ተብሎ ብዙ አይነት የተሰጡን ምክሮች ወይንም የተሰጡን እንደ ትእዛዝን ነገር አለ። ከአውስትራሊያን ገቨርንመንት ሀልት ፕሮፌሽናል ስለሰው ይሄንን አድርግ ተብሎ የተመከረም እንድናደርግም የተወሰነብን ነገር አለ። እና ከዛ ውስጥ አንደኛው እና ትልቅን የነበረው ሶሻል ዲስታንሲንግ ወይም ራስን ከሌላ ሰው ማራቅ ወደ ውጭ ያለመውጣት ትልቁ የተመከረው ነገር ሰው ከቤት ወደ ውጭ ያለ መውጣት ነው እና ያ ማለት ደግሞ ከስኳር በሽተኛ ተጠቂ ከሆኑ ሰዎች ጋር በጣም አስፈላጊ የሆነው ነገር ውጭ ወጥቶ ወይም ሌላ ቦታ ሄደው ኤክሰርሳይዝ ማድረግ ነው። ትልቁ ከላይፍ ስታይል ጋር እየመከርን ያለው መደረግ ያለበት ስኳር በሽታ ፕሮግረስ እንዳያደርግ ወይም ስኳር በሽታ እንዳይዘን እንድንጠነቀቅ ተብሎ ትልቅን የሚመከረው ነገር ወጥቶ ኤክሰርሳይዝን ማድረግ ነው እና እሱን እንዳናደረግ በኮቪድ ናይንቲን ምክንያት ተከልክለን ነበር ለተወሰነ ጊዜ እና እሱ ቀጥታ የሆነ ችግር የሚያመጣ ነገር ነው። አንደኛው እሱ ነው ትልቁ ኤክሰርሳይዝ ጋር ወይም ከእንቅስቃሴ ጋር የተያያዘ ነው። ሁለተኛው ነገር እኛ ያለንበት እዚህ አውስትራሊያ ብዙም ፊትለፊት ተጋፍጠን ያየነው እንደ ሌላው ሀገር የገጠመ ትልቅ የሆነ የኮቪድ ናይንቲን ችግር ባይኖርም አገሩ እንደዛ አይነት ነገር ቢመጣብንስ በሚለው ለሱ ለመዘጋጀት ተብሎ ብዙ የሆነ የሄልፍ ኬር ሪሶርሶችንም ሰዎችንም፣ ዶክተሮችንም፣ እቃውንም፣ ሆስፒታሉንም ክሊኒኩንም ወደ ኮቪድ ናይንቲን ክራይሲስ ከመጣ እሱን አታክ ለማድረግ ወደዛ ነው ሁሉ ነገር የተወሰደ የነበረው እና ያ ተወሰደ ማለት ለሌላው ሰው እንደ ስኳር በሽታ ላለበት ሰው ድሮ ድሮ ቀጥታ አክሰስ የነበረውን ወይ ዶክተሮችን ወይ ሆስፒታሉን ወይ ሌላ ሌላ ሄልዝ ኬር ጋር የተያያዘውን ሪሶርስ ማግኘት አልቻለም ሰው ማለት ነው። እና እሱም ትልቅ የሆነ ፊት ለፊት የሆነ ስኳር በሽታ ያለባቸውን ሰዎች ሊያጠቃ የሚችል ኢምፕሊኬሽን ነበር የነበረው። ከሌላውም ቀርቶ ሄድ ሆስፒታል ብሄድ ወይም በሽታውን ማኔጅ ለማድረግ ከክሊኒክ ጋር ከዶክተር ጋር ጥሩ የሆነ ሪሌሽንሽፕ እና ጥሩ የሆነ ሬጉላር የሆነ ቪዝት ንግግር ያስፈልጋል። በሽተኛ ግን አሁን በሽታው ስላለ ኡ ብሄድ ክሊኒክ ስለሆነ በሽታው ሊይዘኝ ይችላል ራሴን ላጋለጥ ችላለው ብሎም ሰው ወደ ዶክተሮች መሄድ ቀንሷል እና ሌላ ምሳሌ ነው የበሽተኛውን አፌክት እያደረገ ያለበት። ሌላው አንድ ደግሞ ይሄ በሽታ ተጠርቶ ሳይነገር መታለፍ የሌለበት ነገር ጭንቀት ያመጣል ሁኔታ አሁን ያለው ሁኔታ እኛ በህይወታችን አልፈን የምናውቅበት ሁኔታ አይደለም። ሁሉም ነገር ከቤት አለመውጣቱ የሚሰማው ነገር ቤተሰብ ማየት አለመቻል፣ ለረዥም ጊዜ ሰው ሩቅ ሆኖ ከሌላ ሀገር ይሄ ይሄ ተፈጠረ፣ ይሄን ያህል ሰው በቀን አረፈ፣ ይሄን ያህል ሰው ሆስፒታል ውስጥ ገባ፣ ይሄን ያህል ሰው ተያዘና ገና መጨረሻው ራሱ ምን እንደሆነ የማናውቅበትን ብዙ የሚያስጠንቅ ነገር አለ። ሰው ስራ ያጣ ሰው አለ ቤት ውስጥ ልጆችን ይዞ የተቀመጠ ሰው አለ እና ብዙ ህይወት ትንሽ ከቦታው የወጣበት ጊዜ ስለሆነ ጭንቀትን ይፈጥራል። ስኳር በሽታ ደግሞ ከጭንቀት ጋር የተያያዘ ነገር ነው። ጭንቀት ሲኖር፣ እንቅልፍ በደንብ አለመተኛት ሲኖር በሽታውን ከሚያባበሱት ነገሮች ውስጥ የሚጨመሩ ናቸው እነዚህ እና ብዙ ብዙ ነገር አሁን ኤክሰርሳይዝ እንዳልነው ዶክተር አለማየት የጭንቀቱ ጉዳይ አንዳንድ ሰው ደግሞ ቤት ውስጥ ሲሆን የምግብ መብላት መጠኑም የሚጨምርበት ሰው አለ እና እሱ እሱ ነገር ሁሉ አንድ ላይ ስትሰበስቢው ኮቪድ ናይንቲን በደንብ አድርጎ የስኳር በሽተኛ የሆኑትን ወይ ደግሞ ስኳር በሽታ አዝማሚያ አለ የሚባለውን ሰው ሞር የሚያጠቃበት ጊዜ ነበረ። ግን ጥሩነቱ የአውስትራሊያን ዳያቤሬ ሶሳይቲ የሚባለው ማዕከል በጣም ብዙ ደግሞ ስራ የሰሩበት ጊዜ ነበረ። የስኳር በሽተኞች መውጣት ካልፈለጉ ገቨርንመንት ፈንድን በሆነውን ሪሶርስ ደውለው መነጋገር እንደሚችሉ፣ ደውለው ስፔሻሊስት ማግኘት እንደሚችሉ በጣም ብዙ የተሰራበት እና ለህብረተሰቡ የተቻላቸውን ያህል ማድረግ እንዲችሉ ብዙ የተለፋበትም ጊዜ ነበረ። ግን ያለው ቀጥታ ያመጣውና ሊያመጣው የሚችለው ችግር ያን ያህል ዝም ተብሎ የሚታለፍ አይደለም ለማለት ነው። ሌላው ከማንኛውም በሽታ ጋር ተያይዘው የሚነሱት ነገሮች ምንድን ነው? ራስን ለመግለጽ መፍራት፣ ከተናገርኩኝ ሰዎች ዝቅ ያለ ስሜት እንዲኖራቸው ያደርጋል የሚል ነገር አለ። ህብረተሰብ ውስጥ ብቻም ሳይሆን በስራማ አካባቢ ሰዎች ያላቸውን የጤና ሁኔታ ለመናገር አይደፍሩም። ምክንያቱም በስራ ውስጥ የሚገባቸውን ነገሮች ማግኘት እንከለከል እንችላለን ከሚል አንጻር ማለት ነውና በተለያዩ የሙያ ዘርፎችም ይነገራል። ራስን የመደበቅ የማፈር በስራም ቦታም በህብረተሰብ ውስጥ አለና እነዚህ አይነት ነገሮች በእናንተ የምርምር የጥናት ወይም ደግሞ የውይይት መድረካችሁ ውስጥ አንስታችሁ ተነጋግራችሁ ታውቃላችሁ ወይ? በጣም ጥሩ የሆነ ፖይንት ነው። በደንብ መነሳትና መወራት ያለበት ጉዳይ ነው። ይሄ ከበሽታ ጋር የተያያዘ ከሶሳይቲ ጋር ያለው የምንፈራው ወይም ቻሌንጅ የሚያደርገን ነገር ማለት ነው። ብዙውን ጊዜ አሁን የስኳር በሽታን ከዛ ብንጀምር ስኳር በሽታ አለብኝ ብሎ ሰው ሲናገር አንዳንድ ሰው እንደ ድክመት አድርጎ የሚያየው አለ። ምክንያቱም ብዙ የምንመክረው ነገር እንደ ጤና ባለሙያ ወይም እንደ ጤና ባለሙያዎችም ወይንም እንደ ስለ በሽታው ሜዲኬተርስ የሚናገሩት ነገር ስኳር በሽታ እንዳይዘን ከጂን አለን፣ ኢንቫይሮንመንታል ፋክተር አለና ላይፍ ስታይላችን ከቀየርን በሽታው ላይ ይዘን ይችላል ብለን ያንን ስለምንመክር መክር ሰው ያ በሽታው ይዞኛል ብሎ መናገርን እንደ ድክመት አድርጎ የሚቆጥር እና እሱ በጣም መሆን የሌለበት ነገር ነው። በሽታ መያዝ ማለት ጥፋት አይደለም። በምንም በኩል ቢታይ ያ ሰው ምንም አይነት ያጠፋው ጥፋት የለም። ያ ሰው መታገዝ ነው ያለበት፣ ማበረታታት ነው ያለብን። ኮሚኒቲ ውስጥ አሁን መበረታታት፣ የኮሚኒቲ ቻለንጅ፣ የኤክሰርሳይዝ የአንድ ላይ ወጥቶ ወክ ማድረግ በእኛ ኮሚኒቲ ውስጥ ራሱ የስኳር በሽተኞች ግሩፕ ራሱ ብለን ብንፈጥር ሰው አንድ ላይ ወጥቶ ወክ አድርጎ የሆነ የሆነ የኤክሰርሳይዝ አይነት ቻለንጅ አድርገን መተጋገዝ ነው እንጂ ያለብን በሽታው ያዘን ብለን ያንን ወደ መደበቅ ወይንም ራስ እንደ ጥፋተኛ አድርገን ማየት የለብንም። ማርቲን ዳልሹም በሁሉ አይነት የስራ ቦታ ሰው ባይናገርና ወደ ራሱ ቢሸሽግ ነው የሚመርጠው። በሽታ ይህን ነገር አለብኝ ለማለት እንዳሹ ወይ ሺፍት እንዳይቀነስበት ወይ ሰው እንደሌላ አመለካከት እንዳየው፣ እንደዛ እንደዛ በማለት እና ግን እሱ በጣም በሁሉም አይነት ኮሚኒቲ ወይም በሁሉም አይነት ሶሳይቲ መቀየር ያለበት ነገር ነው። ከሁሉም ነገር ሁላችንም የመንተው ህዝባችንን ወይንም የራሳችንን የአስተሳሰባችንን ላይ መበርታት ነው፣ ማጠንከር ነው እንጂ ያለብን ወደኋላ ሆነን በሽታን እንደ ጠፋ አድርገን ራሳችንን ማስጠነቅ የለብንም። እና ብዙ ቦታ እርዳታ አለ። ለዚህ የአውስትራሊያን ዳያቤቲስ ሶሳይቲ ምክር የሚሰጥበት ኦፖርቹኒቲ አለ። ዳያቤቲስን በተመለከተ ስፔሻሊ አሁን በኮቪድ ናይንቲንም በተመለከተ እንዴት እንዴት አይነት ሌላው በሽታ ሳይሆን ጀስት ሜንታል ሄልት ላይ ፎከስ በማድረግ ምክንያቱም ሜንታል ሄልዛችን ጠንካራ ከሆነ ሌላውን ነገር ፋይት የማድረግ ሌላውን ነገር የማስተካከል ብርታት ይሰጠናል። ምክንያቱም ከዛ ነው የሚጀምረው። የጭንቅላታችን የአስተሳሰባችን ሁኔታ ጠንከርካልና ይሄን ነገር ፋይት ማድረግ እችላለሁ፣ ይሄንን ፕሮግራም አውጥቼ፣ ይሄንን ምግብ አዘጋጅቼ፣ ይሄንን ትቼ፣ ይሄንን አደረጋለሁ ለማለት ራሳችን፣ ውስጣችን፣ ስሜታችን መጠንከር አለበት እና ከሌላው ነገር ከመጀመራችን በፊት እንደውም ከዛ ነው መጀመር ያለብን። ውስጣችንን ማበረታታት፣ ውስጣችንን ማጠንከር፣ የእኛ ጥፋት አለመሆኑን ደግመን ደግመን ማወቅ አለብን። ደግመን ደግመን ማስተማር አለብን። ለሌላው ሰው ወይ ስኳር በሽታ አለብህ እንደ ምናምን ሳይሆን በቃ ስኳር በሽታማ ጥሩ በሽታ ነው፣ እንትን ይሰጣል፣ ጊዜ ይሰጣል፣ እንደዚህ ማድረግ ይቻላል፣ እንደዚህ ማድረግ ይቻላል ብሎ እርስ በእርሳችን መተጋገዝ እና ያንን ሰው ማጠንከር ነው ያለብን። ምክንያቱም ሰው ውስጡ ሲጠነክር ምንም ነገር ማድረግ ይችላል ግን ውስጣችንን ካላጠነከርን እና እራሳችንን እንደ ተጎጂ አድርገን ካየ ነው ማድረጉም ቀላሉንም ነገር ማድረጉም ሊከብደን ይችላል ማለት ነው። እና ሁሉም የተያያዘ ነው። እና ከዛ ከውስጥ ከመንታል ሄልት ነው መጀመሪያ አለብን ሌላ ሌላውን ነገር አስተካክሎ ነ ማለት በመጨረሻም በተለይ አውስትራሊያን ጨምሮ በመላው ዓለም የምንኖር ኢትዮጵያውያን በዘር ጥቁር ከሚባለው ኅብረተሰብ ውስጥ የምንመደብ እንደመሆናችን መጠን አካባቢን መሰረት በማድረግ ወይም ደግሞ ዘራችንን ተከትሎ ሊከሰት የሚችለውን የስኳር ሕመም ለመቆጣጠር ወይም ደግሞ የስኳር ሕመም እንዳይከሰት ለማድረግ ምን መደረግ አለበት ብለው ይመክራሉ? በጣም ቀደም እንደሚመክረው ነገር እንቅስቃሴን ማብዛት ነው። አንደኛ እንዳለው በዘር ያለን ነገር ስላለ እሱን ማስተካከል እሱን ማጥፋት ስለማንችል ማጥፋትና መቆጣጠር የምንችለው ነገር የአካባቢን ነገር የሚባለውን ኢንቫይሮንመንታል ፋክተር የሚለውን በእጃችን ላይ ያለ ነገር ነው እና እሱ ላይ ጠንክሮ መስራት በደንብ አድርገን የምንበላውን ምግብ ማስተካከል፣ ኤክሰርሳይሳችንን በደንብ አጠንክረን ማድረግ። ምክንያቱም ይሄ ሌላ በሽታ እንደዚህ አይነት እድል አይሰጠንም። ሌላ ሌላው በሽታ ሲመጣ ቀጥ ብሎ ነው የሚመጣው። ዳያቤቲስ ቢመጣም የሚሰጠን እድል አለ። ራሳችን ተጠንቅቀን፣ ኤክሰርሳይዝ አድርገን ምግባችንን አስተካክለን ደግሞ የሚደረገው ነገር ሁሉ እኛን የሚያዳብረን እኛን ጥሩ የሚያደርገን ነገር እስከሆነ ድረስ እንደምንም አድርገን በላላችንን ዘንድ ኤክሰርሳይሳችንን አድርገን ሰውነታችንን በሽታው እንዳያጠቃን ከተጠቃም በኋላ አንዴ በሽታው ኮምፕሊኬሽን ውስጥ ከገባ በኋላ በጣም ነው የሚከብደው ማኔጅ ማድረጉ። በሳምንቱ ሁለት ሶስት ሄዶ ዳያላይሰስ ማድረጉ ወይንም የሚመጡትን ሌላ ሌላ ኮምፕሊኬሽኑ ማድረጉ እዛ መድረስ የለብንም። በጣም ጊዜ የሚሰጥ በሽታ ነው። በጣም በትልቁ ጊዜ የሚሰጥ የራሳችንንም እድል የሚሰጠን በሽታ ነው። እሱን እያሰብን ማስተካከል ያለብንን ነገር ብናስተካክል የበሽታው ነፃ ሆነን ያለ መድኒት መኖር የሚያስችል አይነት የሆነ በሽታ ነው። ስኳር ህመም በአመጋገብም ሆነ በአካል ብቃት እንቅስቃሴ ከተቆጣጠሩት የዕለት ተዕለት ህይወትን የሚያደናቅፍ አይደለም። እንዲሁም ደግሞ በአሁን ሰዓት ያሉት የህክምና ውጤቶች እንደሚያሳዩትም የተሻሻሉ መድኃኒቶች ስላሉ ያንንም በመታገዝ ሰዎች ከትምህርታቸው፣ ከስራቸውም ሆነ ከማንኛውም ህይወታቸው የማይደናቅፉበት የበሽታ አይነት ነው ያልሽን፣ ያለሹ ዶክተር መልካም ይህ ነው የምናመሰግነው። ዶክተር መልካም ከበደ በሲድኒ ዩኒቨርሲቲ በቻርለስ ፐርክን የምርምር ማዕከል የሳይንስ ተመራማሪ በጣም ነው የምናመሰግነው። መልካም ጊዜ እንዲሆኑሎት እኛም እንመኛለን። በጣም አመሰግናለሁ ማሲ ውይይት ነበረ። በጣም አመሰግናለሁ። እርግጠኛ ነኝ በሌላ ጊዜ ደግሞ ስንገናኝ ተጨማሪ የምርምር ውጤቶችን ይዛችሁ እንደምትቀርቡ ተስፋ አድርጋለሁኝ። በድጋሚ በኤስፔስ የአማርኛ ቋንቋ ሬዲዮ ክፍል ስም እናመሰግናለን። እናመሰግናለ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your